የተቃውሞ ሰልፎች ተከልክለው አያውቁም የሚለው የኢትዮጵያ መንግሥት ከስምንት ዓመታት በኋላ ተፈቀደ የሚለው አገላለጽ ትክክል እንዳልሆነ ይነገራል። በዚህ የማይስማሙ አንዳንድ የተቃዋሚ ፓርቲዎች ግን አሁን መፈቀድ የጀመረውም ተስፋ ባለመቁረጥ ባደረግነው ትግል ነው ይላሉ። በሰላማዊ ሰልፍ ጉዳይ ላይ የሁለቱን ወገኖች ግምገማ የሚቃኘው የእስክንድር ፍሬው ዘገባ ቀጥሎ ይቀርባል። እስከ ድምፅ መስጫው ግንቦት ሰባት ቀን ድረስ ዴሞክራሲያዊና ሰላማዊ ሆኖ መዝለቁ በመንግስትም ሆነ በተቃዋሚዎች የተነገረለት የ1997 የምርጫ ሂደት ታላላቅ የተቃውሞና የድጋፍ ሰልፎችንም አስተናግዷል። ሁኔታዎች የተቀየሩት በዚያን የድምፅ መስጫ ቀን ምሽት በቴሌቪዥን መስኮት የቀረቡት የዚያን ጊዜው ጠቅላይ ሚኒስትር መለስ ዜናዊ ሰልፎች መከልከላቸውን ሲያውጁ ነው። ክልከላው ጊዜያዊ ቢመስልም ስለ መነሳቱ በይፋ ተገልጾ አያውቅም። ተቃዋሚ ፓርቲዎች ደግሞ የዚያን ጊዜው የምርጫው ውዝግብ ካበቃ በኋላም ሰልፍ ማካሄድ እንዳልቻሉ ነው ሲያማርሩ የቆዩት። ግንቦት ሰባት ምሽት የተጣለው እገዳ መቼ እንደተነሳ የማይገልጹት የመንግስት ባለስልጣናት ባለፉት ስምንት ዓመታትም ቢሆን የፖለቲካ ተቃውሞ ሰልፎች ተከልክለው አያውቁም ይላሉ። የአዲስ አበባ አስተዳደር ምንጮች ለቪኦኤ እንዳሉት ባለፉት ስምንት ዓመታት የፖለቲካ ተቃውሞ ሰልፎች ያልታዩት መንግስት ስለከለከለ አይደለም እኛ አታርጉ ብለን አናውቅም። ሰልፍ አድርጉ ብለንም ልንቀሰቅሳቸው አንችልም ብለዋል የአስተዳደሩ ከፍተኛ ባለስልጣን። ህዝባዊ የተቃውሞ ሰልፍ የተፈቀደው ከስምንት ዓመታት በኋላ እንደሆነ በዓለም አቀፍ የመገናኛ ብዙኃን የተጠቀሰውም እውነታውን አያሳይም ባይ ናቸው። የተቃውሞ ሰልፍ ካካሄዱ ድርጅቶች አንዱ የሆነው የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት በዚህ አባባል አይስማሙም። እንደ ማስረጃ የሚጠቅሱትም ከዚህ ቀደም ሰልፍ ለማካሄድ ያደረጉት ሙከራ በእስር መጠናቀቁን ነው። በጣሊያን ሀገር አፊሌ ከተማ ላይ የፋሽስቱ ግራዚያን ኢትዮጵያውያንን በሰፊው የጨፈጨፈ ወደ ሰላሳ ሺህ ህዝብ በሶስት ቀን ብቻ የጨፈጨፈ ሰው እንደ ብሔራዊ ጀግና ተደርጎ በአገሩ ሐውልትና መናፈሻ ሲሰራለት ያን ተቃውመን ሰልፍ ወጥተን ብዙ ሰው የሚያውቃቸውን ዓለም አቀፍ የህግ ባለሙያ ዶክተር ያዕቆብ ኃይለማርያምን ጨምሮ የእኛ አመራሮች ወደ አርባ ምንሆን ታስረን ነበረ። የአዲስ አበባ አስተዳደር ምንጮች የሚገልጹት ሰልፉ ህጋዊ እንዳልነበረ ነው። ስለ ሰላማዊ ሰልፍና ህዝባዊ የፖለቲካ ስብሰባ ስነ ስርዓት የወጣውን አዋጅ ሶስት ህዝባር 1983 ደግሞ በማስረጃነት ይጠቅሳሉ። በዚሁ አዋጅ ቁጥር ሰባት ሀ ላይ ማንኛውም ሰላማዊ ሰልፍ በኤምባሲዎችና አለም አቀፍ ድርጅቶች መቶ ሜትር ርቀት ውስጥ ሊደረግ አይችልም ይላል። ግራዚያኒን በመቃወም የተካሄደው ሰልፍም ወደ ጣሊያን ኤምባሲ ሊያመራ ነበር ባይ ናቸው። አዋጁ የወጣው የአሁኑ የኢትዮጵያ ህገ መንግስት ከመጽደቁ አራት አመታት በፊት ቢሆንም ህገ መንግስቱን አይጻረርም ሲሉ ያስረዳሉ። በሌሎቹ በኩል አዋጆቹንና አሰራሮቹን በሚገባ የማወቅ ክፍተት እንዳለም ይናገራሉ። የሰማያዊው አቶ ይልቃል ጌትነት አባባሉን አይቀበሉም። የቅርብ ጊዜዎቹ ሰልፎች የተካሄዱትም ተቃዋሚዎች ባደረጉት ትግል ነው ይላሉ። አንደኛ እነዛ እኛ ያደረግናቸው በትግል ውስጥ የተደረጉ ቆራጣ አመራር ልለው እችላለሁ። እንደ መመጻደቅ እንዳይቆጠርብኝ አሁንም ይህን ጥያቄ የአፍሪካ ህብረት አምሳኛ ዓመት በሚካሄድበት ቀን ነበረ ያነሳ ነው። በዛ በተደረገ ሁኔታ ነው እንጂ በሰላም ተጀምሮ በሰላም ያለቀን ሰልፍ እኮ መንግስት መልስ ሲሰጥ ምን እንዳላይታል፣ ሽብርተኞች ናቸው፣ ሕገ መንግስቱን የጣሰ ነው፣ ከውጭ ሀገር በሚኖሩ ሽብርተኞች ጋር ጋብቻ የፈጠሩ ናቸው በሚል እጅግ የሚያጥላላና ሰልፉን እንደው ጥላሸት የሚቀባ አይነት የህዝብ ግንኙነት ስራ ነው በመንግስት በኩል ሲሰጥ የነበረ። እንዲሁም በአንድነትም የተደረገው ነገር በሂደት እንዳየን እስከ ትናንት ድረስ አሰራው ቀጥሏል። እዛም ያንን ነገር ለማድረግ በኛ የገጠመና አይነት ችግር ገጥሟቸዋል። እና በመንግስት በኩል መጀመሪያም ፈቃድ አይጠየቅም። እኔ ጠይቆ የሚያቅም ሰው ስለመኖሩ እርግጠኛ አይደለውም። ተቃዋሚ ፓርቲ አልሰማውም። እኔ በፊትም እኛም በነበርንበት ጊዜ አንድነት አካባቢ ወይዘሪት ብርቱካን በመታሰሯ ቁጥሩ በተወሰነ በ250 ሰው ጠቅላይ ሚኒስትር ቢሮ ሰልፍ ከመውጣታችን በስተቀረ አመራሮች ብቻ የተሰ አመራሮች ብቻ ከዛ ወዲህ የጠየቀም እና የሞከረም የለም። ጥያቄ አያስፈልግም፣ ፈቃድ አያስፈልግም። በመሰረቱ የነገር ማ ግን የአዳራሹ ውስጥ ስብሰባዎች ብዙ ጊዜ የተደናቀፉብን የሚሉ ቅሬታዎች በእናንተም በመድረክም በአንድነትም ይሰሙ ነበር። አለ ይሄ አሁንም እኮ ተደርጓል። ይህም እኮ ተደናቅፏል። ነገር ግን በአዳራሽ ስብሰባዎች ላይ የሚደረገው ለምሳሌ የአዳራሹን ባለቤቶች እንዳያከራዩ ያደርጓቸዋል። እነዛ ሰዎች ደግሞ ንግድ አላቸው፣ ግብር አለባቸው ነው። ይሄ መንግስት ጨቋይ ነው፣ ሁሉን ነገር በስራችን ላይ ችግር ይፈጥራል ሲሉ በነሱ በኩል ነው። ይሄ አደባባይ ሰልፍ ግን ሌላ ሁለተኛ ወገን የሚገባበት ነገር የለም ሶስተኛ ወገን እኛና ኢህአዴግ በቀጥታ የምንገናኝበት ነው። ህዝባዊ ስብሰባው ግን አመራሮቹ ቆራጥ እስከሆኑ ድረስ እና ህዝቡም ደግሞ ያንን ለመተባበር ዝግጁ እስከሆነ ድረስ ኢህአዴግ በተለየ ሁኔታ ገብቶ በረቀቀ ዘዴ የሚያስቀርበት መንገድ የለውም እና ይሄ ርቀት ከዚህ በፊት የተሄደ አይመስለኝም። ሰማያዊ ፓርቲ ጀመረው። ከዛ በኋላ ግን ያለውን ነገር የአንድነት ወጣቶችም ተቀብለውት ይህንን ሰልፍ ሲያደርጉ ብዙ ችግሮች ነበሩባቸው። በደሴም በጎንደርም አድርገውታል። ይሄ መልካም ጅምር ነው እንግዲህ በመንግስትም እንደ ተስፋ ተደርጎ መልካም እንመይ ከተባለና መሻሻል ከሆነ ሰየው ነው የምንቀበለው ነው። ግን በዛ ደረጃ ነው ብዬ አላየውም፣ አሁን እስካሁን ባለው ሁኔታ። ስለዚህ እነዚህ ሁኔታዎች የፈጠራቸው በተቃዋሚዎች በኩል ነገሩን ገፍቶ የመሄዱ ሁኔታ ነው ነው እያሉኛለሁ። እውነት ነው፣ እንደዛ ነው ተቃዋሚዎች እንግዲህ ትግል ሲባል እኛ አገር አማራጭ ፖለቲካ ሀይል ያሉ ብቻ በቅንጦት እኔ በዚህ በኩል ልምራ አንተ ይህን አማራጭ ገ የተሻለውን ብሎ ህዝብ ውሳኔ የሚሰጥበት ደረጃ ላይ አይደለንም። የኢትዮጵያ ፖለቲካ ገና ከአገዛዝ ወደ ዲሞክራሲ የሚደረግ ሽግግር ነው። ስለዚህ ዋጋ ያስከፍላል፣ ውጣ ውረድ አለው። በዚህ ሂደት ውስጥ ስራን ማጣት አለ፣ ኑሮ መዛባት አለ ጊዜን ማጥፋት አለ። ገንዘብን ማጥፋት አለ። ከዛም ሰልፍ ህይወትንም ሊጠይቅ ይችላልና ይሄ ከአምባገነን ወደ ዲሞክራሲ የሚኬድ የነጻነት፣ የእኩልነት፣ የፍትህ ዲሞክራሲ ጥያቄ እንጂ አማራጭ የፖለቲካ ኃይል ሁኖ አማራጭን የማቅረብ ብቻ ስላደለ ያንን ትክሎ የሚጠይቀውን ደረጃ አውቆ ለዛ የሚያስፈልገውን የአመራር ብቃትና የውሳኔ ቆራጥነት የሚጠይቅ በመሆኑ በዛ መልክ ተቃዋሚዎች በመጠኑም ቢሆን መንቀሳቀስ ጀምረዋል እና ከዛ የመጣ ነው የሚል እምነት አለ ባለፉት ጥቂት ሳምንታት ውስጥ ብቻ በአዲስ አበባ፣ በደሴ እና በጎንደር ሶስት ህዝባዊ የተቃውሞ ሰልፎች ተካሂደዋል። እነዚህን ሰልፎችና ያለፉትን ስምንት ዓመታት የሰላማዊ ሰልፍ ታሪክ በተመለከተ በመንግስትና በተቃዋሚዎች የሚሰጠው ግምገማ ግን የተለያየ ነው። የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ምሁራን በዚህ ጉዳይ ላይ የበኩላቸውን ግምገማ እንዲሰጡ ያደረግኩት ጥረት አልተሳካም። በድምፅ አስተያየት የሚሰጥ የፌዴራል መንግስት ባለስልጣንም አልተገኘም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።